ሐኪሞን ይጠይቁ በኢቦላ ወረርሽኝ ዙሪያ የሚቀርበው ተከታታይ ልዩ ዝግጅቱ ለምሽቱም በዋና ዋና የህመሙ ጭብጦች ላይ ያተኩራል። ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሁፍ በአማርኛ ካቀረቡት እንግዳችን ከዶክተር አሸናፊ ዋቅቶላ ጋር የተካሄደ ቃለ ምልልስ ነው ዛሬ ይዞ የቀረበው። የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ በቅርቡም በርዕሱ ዙሪያ ትኩረት ያደረገውን ሁለተኛውን ጽሁፋቸውን በተለያዩ የኢትዮጵያውያን ድረገጾችና የሕክምና መወያያ መድረኮች አማካይነት በማሰራጨት ለንባብ አብቅተዋል። በዚሁ መነሻነት ዶክተር አሸናፊን ያወያየው የሐኪሞን ይጠይቁ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርበዋል። ዶክተር አሸናፊ ባቅቶላ በድጋሚ ለጊዜው አመሰግናለሁ። በዚህ አነጋጋሪ ወረርሽኝ ዙሪያ ደጋግመን የምናነሳቸው የዘወትር ጥያቄዎች አሉ፣ ሌሎች በተለያየ አቅጣጫ መታየት የሚጋብዙ ጭብጦችም አሉና እስኪ አንዳንድ ነጥቦችን መለስ ብለን በመጎብኘት እንጀምር። ከሦስቱ የምዕራብ አፍሪቃ ሀገሮች አለፍ ብሎ ወደ ሌሎች አካባቢዎችም የደረሰበት ሁኔታ አለ። ባለፉት ጥቂት ሳምንታት ውስጥ ከላይቤሪያ እዚህ መጥተው የሞቱትን ሰው ጨምሮ በዚህ በዩናይት ስቴትስም በተለያየ መንገድ ለቫይረሱ የተጋለጡ ሰዎች ታይተዋል እና እስኪ በዓለም አቀፍ ደረጃ ዛሬ የበሽታው ስርጭት ያለበትን ይመልከቱ። እሺ፣ አቶ አሉላ እና ቮይስ ኦፍ አሜሪካን በጣም አመሰግናለሁ። እንግዲህ በተለያየ ጊዜ በዜና አውታሮች እንደ ተገለጸው በላይቤሪያ፣ ሴሪያሊዮንና በጊኒ የተነሳው በአብዛኛው እነኚህን የሚያጠቃው ከሁሉም ይበልጥ ቁጥሩ እየጨመረ ነው የሄደው። ያሉት ግምቶችም ደግሞ ከሚጠቀሰው ደብሌቸው በየሳምንቱ ከሚገልጸው በጣም ይበልጣል ተብሎ ነው የሚገበጠው። ምክንያቱም በተለያዩ ምክንያቶች ዘገባ ውስጥ የሚያይገቡ ቁጥሮች ስላሉ ማለት ነው። እና አሁን በዚህ በአንድ ወር ውስጥ የሚታየው ዓለም አቀፍ ምላሽ እየጨመረ ይመስላል። ትኩረቱም ጨምሯል። እንደውም አንዳንድ ጊዜ በዜና አውታሮች ያለው በጣም ስለ በዛ ስሪያማ ያለውን ነገር ሁሉ እንዳይቀብረው ሁሉ እስከሚያሰጋ ድረስ ይደርሳል። እስቲ ያብራሩት እሱን ዶክተር አሸናፊ መገናኛ ብዙሀን የሚሰማ ሁኔታ የተገኙትንም ውጤቶች እንዳያደበዝዝ ስጋት ያለት ይመስላል። አዎ፣ አንዳንድ ጊዜ የዜና ሁኔታ በተለይ በጣም ጠንካሮቹ የዜና አውታሮች ያየን እንደሆነ ዝርዝሩ እሱን በጥልቀት ስለሚገቡ እና ስለ በሽታው ያለውን ግንዛቤ ከማወለ ይልቅ ዝርዝሩ ጉዳዮች ላይ ያለው ትኩረት በሽታው እንዴት ይተላለፋል ከሚደሩ ይለያል። አንድ መርከብ በዚህ ሄደ መርከቡ ተመለሰ የሚባለው ጥሩ ነው፣ ግን ያ ዝርዝር ዋነኞቹ ነገሮች እንዳ እንዳይውጣቸው ይሠራሉ። እንዳይውጣቸው እሰራለሁ። አንድ እሱ ነው። በሌላ በኩል በወረርሽኞቹ ሁሉ የታየው የጤና ባለሙያዎች መያዝ ነው። ገና ከአስራ ዘጠኝ ሰባ ስድስት ጀምሮ ኮንጎ፣ ድሮ ዛይር ነበር የሚባለው፣ አሁን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመጀመሪያው ወረርሽኝ ሲነሳ ከተጠቂዎች ውስጥ የጠና ባለሙያዎች ነበሩ። አሁንም እዚህም የላይቤሪያው ሰው ወደ ዳላስ ሆስፒታል መመጣበትም ጊዜ እንግዲህ ከእሱ ጋር ተያይዞ ሉ ሁለት ነርሶች ተይዘዋል። እንደገና ደግሞ በስፔንም እንደዚሁ ሲያክሙ የነበሩ አንደኛዋ የነርስ ረዳት ታማዋል፣ እና ይሄ አንደኛው ነገር ነው። እጅግ የሚያሳስበው ምን ሰዎች ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባሉን የመከላከያ ልብሶችና መሳሪያዎችን ጠቅመው ነው የተ አሁን እዚህ ላይ የነርሶች ማህበርም ያነሳው ጥያቄ ዜና ውስጥም ያለው ጭምር ምንድን ነው ያልነገራችሁን? ምንድን ነው ችግሩ? ይሄ ሙሉ ለሙሉ አይጠብቅም ወይስ ሌላ ነው? እንግዲህ የጤና ባለሙያዎች ያሉት እግ ካጠቃቀም ጉድለት ነው እንጂ ሙሉ ለሙሉ ስተሸፈናችሁ ድረስ ደህና ነው የሚል ነገር ነው የተነሳው። ይሄ እንግዲህ ምንድን ነው እንግዲህ ያው ስጋቱን ጨምሯል። አሁን እንደውም ከአንደኛው ሆስፒታል ወደ ኤንአይች ሆስፒታል አንደኛዋ ነርስ ሄዳለች። ምክንያቱም መደበኛዎቹ ሆስፒታሎች ገና አልተዘጋጁም ነው ብሎ ይህንን ለመያዝ እንግዲህ ይህን ያህል የሚፈትን ከሆኑ ጥቂት ታማሚዎች እንደዚህ እጅግ የበለጸጉ ሀገሮችንም እንኳን የሚፈትኑ ከሆኑ የመግባት ዴንጀሮ አለ የትኛውም ሀገር አደጋው አለ። እድሉ አለ። አዎ የመግባቱ አደጋ ስላለ ያን በሚያደርጉበት ጊዜ ያለው ሁኔታና ያሳስበኛል። ምክንያቱም በዚህ ደረጃ አልተዘጋጀንም። አንዳንዱ ያደጉ ሀገሮች መቼም ሁሉንም ሆስፒታሎችም ባይሆን አንዳንዶቹን ሆስፒታሎች ለእንደዚህ ህን ሲያዘጋጁ ሀያ ሰላሳ ዓመት ቆይተዋል እና ያ ያሳስበኛል። እንግዲህ እንደዚህ ነው ማየው አሁን ያለው። ዶክተር አሸናፊ በርከት ያሉ ጭብጦችን ዳሰዋል። አሁን ያለውን ሁኔታ በተመለከተ እስኪ አንዳንዱን ለማንሳት እንሞክረ ቀደም ብለው እንደ ጠቀሱት ለዚህ ቫይረስ በዋና ተጋላጭነት የመጀመሪያው ረድፍ ላይ የሚገኙት ለቫይረሱ ለተጋለጡ ሰዎች የሕክምና እርዳታ የሚሰጡ ወገኖች መሆናቸውን ታይቷልና እንደ ጠቀሱት እዚህም የሰለጠነ የሕክምና አሰራር ባለበት በቂ መከላከያ በሚደረግበት ሰዎች ተጋልጠው እየታዩ ነው። በተለይ ደግሞ ወረርሽኙ በስፋት በታየባቸውና የህክምና መዋቅሩም በአንጻሩ በተዳከመበት አካባቢ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነውና፣ ዶክተር አሸናፊ የህክምና ባለሙያዎች ለዚህ የመጋለጣቸው ስጋት የህክምናውንም ሂደት የበለጠ እንዳያወሳስበው ያሰጋል። በተለይ ደግሞ የጤና መዋቅሮቹ ደከም ያሉባቸው አካባቢዎች የህክምና አሰጣጡን ይበልጥ የተወሳሰበ እና አደገኛ የሚያደርገው ይመስላል። እዚህ ላይ ምን ይላል? ይሄ ትክክለኛ ጥያቄ ነው። በምዕራብ አፍሪካ ወረርሽኝ እንደገለጽከው የህክምና ባለሙያዎች በበሽታው የተያዙት ቁጥር እና በሱም ምክንያት የሞቱት እጅግ ከፍተኛ ነው። እንግዲህ ከሁለት መቶ በላይ ሞተዋል። እና ያ ያ በተለይም የህክምና አውታሮቹ ባልተጠናከሩበት ቦታ የሐኪምም ለአንዱ ሐኪም የሚደርሰው የህዝብ ብዛት ማለት የሚሸፍነው እጅግ ከፍተኛ ስለሆነ ቁጥሩ የእያንዳንዱ ሰው በዚህ ህይወት ማለፍ ትልቅ ጉዳት ያመጣል ለየሀገሮቹ እና ያሳስባል። እንግዲህ ሁሉ ደሀ ሀገር ሲባል እኩል አይደለም። አንዳንዶች የተሻለ ይሆናሉ፣ ግን ያ ከባድ ሁኔታ ነው። እዚህም ቢሆን እንኳን የተጠናከሩትም አገር የእነኝህ ሁለት ነርሶች በአሜሪካ ነገር አንዷ ስፔኗ መያዝ ሌሎቹም ሁሉ ስጋትና ስለሚያደርግ ከፍተኛ ነገር ነው፣ ቀላል አይደለም። የህክምና አውታሩም ባያናጋውም እንኳን እንደ ምዕራብ አፍሪካ ያለው ሁኔታ ህክምና አውታሩም ሁሉ ያሆን ያናጋዋል። ምክንያቱም ሌሎችም በሽታዎች እኮ አሉ። አሁን ማላሪያ አለ፣ ሌሎቹ ጥቅማጥም ትሮች አሉ። ለነኝ ሁሉ ማን ነው ህክምናውን የሚሰጠው? እና ከባድ ነው። እና ለዚህ ነው ትኩረት መደረግ ያለበት። እና አሁን የጨመረ ቢሆንም ህክምና ምላሹ ሪስፖንሱ፣ ችግሩ ትንሽ የዓለም አቀፍ ምላሹ የጀመረው እጅግ በጣም ዘጊቶ ስለሆነ አሁንም ስጋቱ አለ። እንዴት ነው እንቆጣጠረው፣ እንችላለን ወይ በአጭር ጊዜ የሚለው ጥያቄ። ዶክተር አሸናፊ በዚህ ጽሑፎ ላይም ወደ ሌሎች አገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል። ከመምጣቱ በፊት የመከላከሉን ጉዳይ አጽንኦት ይሰጣሉና እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ? አንድ ህመምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነውና ሳይገባ ምን ማድረግ አለባቸው? አሉላ ቀደም ብሎ ለሰነዘረውና ለቀሪ ጥያቄዎቹ ዶክተር አሸናፊ ዋቅቶላ የሰጡትን ምላሽ አካቶ በተከታዩ ፕሮግራም ይዞ ይቀርባል። ለአሁኑ ግን ዶክተር አሸናፊ ዋቅቶላን ስለ ጊዜያቸው በጣም አድርገን እናመሰግናለን።